ኢትዮጵያ የቡድን ሀያ አባል ሀገሮች ባለፈው ህዳር ወር ያወጡት የጋራ ማዕቀብ ስምምነት ተጠቃሚ ለመሆን የቀረበውን ዕድል በደስታ መቀበሏን የገንዘብ ሚኒስትር ዴኤታ ዶክተር እዮብ ተካልኝ ለአሜሪካ ድምፅ ተናግረዋል። በኢትዮጵያ ውሳኔ ባለፈው አርብ ብዥታ ፈጥሮ የነበረው ያሉት የኢትዮጵያ ዩሮቦንድ ግዢ ገበያም መንግስት ፍላጎቱን ከገለጠ በኋላ ባለፉት ሁለት ቀናት መረጋጋቱን አስታውቀዋል። ዶክተር እዮብን ያነጋገረው ደረጀ ደስታ ነው። እንደሚከተለው ያቀርበዋል። ኢትዮጵያ በ2014 መበደሪያ የሆናት ዘንድ ለሸጠችው የአንድ ቢሊዮን ዶላር ቦንድ በየዓመቱ ከ62 ሚሊዮን ዶላር በላይ ወለድ ትከፍልበታለች። የኢትዮጵያ ዩሮ እና አንዳንዶቹም ዘንድ ዶላር ቦንድ እየተባለ ተፈራርቆ የሚጠራው ቦንድ የሚገዙት ዓለም አቀፍ ኢንቨስተሮች ኢትዮጵያ ሰሞኑን ብድርና እዳዎቿን እንደገና ለማገላበጥና ለመመርመር አቅዳለች የሚለውን ወሬ መናፈሱን ሰምተው መደናገጣቸው ሲዘገብ ሰንብቷል። የወሬው ምንጭ የኢትዮጵያ መንግስት ኮቪድ-19 ያሳደረበትን ጫና ለመቋቋምና ኢኮኖሚውን ማሻሻያ ለመደገፍ የቡድን ሀያ አባል አገራት ባለፈው ዓመት ህዳር ያወጡትን የጋራ ማዕቀፍ ለመጠቀም ፍላጎት ማሳየቱ መሆኑም ተነስቷል። የገንዘብ ሚኒስትር ደኢታው ዶክተር ኢዮብ ተካልኝ ለአሜሪካ ድምጽ ራዲዮ እንደተናገሩት ኢትዮጵያ አጠቃላይ የእድገት አቅም ጋር በተያያዘ መልክ ከዓለም አቀፍ የፋይናንስ ገበያው እንደየአስፈላጊነቱ ተጨማሪ ሀብት ማሰባሰብ የሚያስችላትን መንገድና አማራጭ ሁሉ ከመጠቀም ወደኋላ እንደማትል ይናገራሉ። በዚህ ረገድ በቅድሚያ የቡድን ሀያ አባላት የፋይናንስ ምንጮችን በማመቻቸትም ሆነ የዕዳ ሸክምን በማቅለል በኩል ስለዘረጉት የተለያዩ እድሎች አጀማመር እንደሚከተለው ያስረዳሉ። ቡድን ሀያ አባል ሀገር አባል ሀዋት ከኮሚሽን ጋር ተገናኝተው ለታዳጊ አገሮች ዕዳ ከመክፈል ይልቅ ትንሽ ረፍት አግኝተው ኮቪድን በመከላከል እና በሌሎች ማህበራዊ ጉዳዮች ላይ ረስ እንዲያደርጉ የዕዳ ክፍያ ማቆም ሞረታሪ የምንለው ዕዳ የሚከፈልበትን ጊዜ የምፀኞ የእፎይታ ጊዜ የሰጠው ነበር። ከዚ በኋላ እንደገና አራዝሞታል። ባለፈው ኖቬምበር ላይ ደግሞ የዚ ትንቲ ሀገሮች እንደገና ተገናኝተው አንድ የተለየ ሀሳብ ይዘው መጡ። እኛው የፓሪስ ከአባላት እና ከዛም ውጭ ያሉ ሀገራት ያሉበት ነው። ወጥ የሆነና በተለይ በአይ ኤም ኤስ የሚደገፍ የዕዳ ማሻሻያ ውስጥ ያለች እና ተጨማሪ የዕዳ ሪሊፍ ለሚያስፈልጋቸው ሀገሮች የሄዳ ማስተካከያ መደረግ ያለበት በአንድ ሀገር ወይም በሁለት ሀገር ሳይሆን ሁሉም ሀገራት በጋራ የሚያደርጉት ወጥ አቀፍ ያስፈልጋል ብለው ቅድም ያነሳውን ኮመን ፍሬምወርክ የተባለውን አወጡ ማለት ነው። ግን በላይ ሲያወጡ ለዚህ ኳልፋ የሚያደርጉ ሀገሮች በጣም ስ የምት ክራይቴሪያ እንደ አጋጣሚ ሆኖ በአጠቃላይ የሀገር በቀል ኢኮኖሚ ማሻሻያችን ውስጥ የቀረጽናቸው ማሻሻያ ስራዎች ወይም ደግሞ በዓለም አቀፍ ፋይናንስ ተቃውም እና ዓለም አቀፍ ደረጃ እንዳለ ታውቃለህ። ይሄንን ፍሬምወርክ ስናየው ለኢትዮጵያ በጣም በጣም ጥሩ ፍሬምወርክ ነው። ዶክተር ኢዮብ የቡድን ሀያ ማዕቀፉ አገሪቱ ያላትን እዳዎች ከሁሉም አገራትና አበዳሪ ተቋማት ጋር በአንድ መድረክ እንድትገናኝ የሚያደርጋት መሆኑን ተናግረዋል። ይህ እድል ለብዙዎቹ አገራት የማይደርስ መሆኑን ገልጸው ለዚህ እድል ከታጩ አገሮችም ውስጥ ኢትዮጵያና ምናልባትም ዛምቢያ ብቻ እንዳሉበት በመገናኛ ብዙኃን መጠቀሱም በዚህ የተነሳ መሆኑን አስታውቀዋል። በገንዘብ ሲቀርብ ይህንን እድል

በጣም እንደ ትልቅ እድል ላይ ነው። ስለዚህ ይህኛውን አለም አቀፍ ወጥ ማቀር በደስታ ተቀብለ ነው። ከእነዚህ ሀገራት ጋር ምን ሀገር ልንጀምር ነው? ሰው ሂደቱ ምንድን ነው የሚሆነው? ሀገራቱ ጥያቄ እናቀርባለን። ያለብን አጠቃላይ ጋር ይህን ነው ይመስለው። ይህንን ደስትራክቸር ማድረግ እንፈልጋለን። ምክንያቱም ይህንን ካደረ ግን በአስቀመጥ ነው አቅጣጫ ተጨማሪ እድገት አቅም ላይ ኢንቨስት ለማድረግ እድል ይሰጠናል። አጠቃላይ ኢኮኖሚያችንን ለማሳደግ ተጨማሪ ራስ ከሚሰጠን ስለሚሆን ይህን ዲ መጠቃ እንፈልጋለን ብለን እንጠይቃቸዋለን። አሁን በዚህ ሳምንት ይህን ጥያቄ እናቀርባለን። ይህንን የኢትዮጵያ ጥያቄና ውሳኔ ተከትሎ ባለፈው አርብ ብዥታ ፈጥሮ የነበረው የኢትዮጵያ ዩሮ ቦንድ ግዥም መንግስት ፍላጎቱን ከገለጸ በኋላ ባለፉት ሁለት ቀናት ገበያው መረጋጋቱን ገልጸው፣ ስጋቱም ከምን እንደመለጨ አስረድተዋል። ከዛ ጋር ተገናኝቶ ግን ይሄ ወጥ ፍሬምወርክ ሀገራት ብቻ ሳይሆን ፍሬምወርክ ሲሰራ የግሉንም ሴክተር ይጨምራል የምትል አራት ነገር አለች። እሷን ስለሚያውቁ ሚሊየን የሮቦ እዳለ እዛ የሮቦ ላይ ኢንቨስት ያደረጉ ትር ተዋናዮች ኢትዮጵያ መንግስት ዳውን አልከፍም ይህንም በሁሉ ሊተው ነው ወይ ዲፎልት ያት ነው የሚል ስጋት ተፈጥሮባቸው በአለፈዋር ትንሽ ግርታ ነበር። ይህን ያጣራ የፕሬስ መግለጫ አወጣን እና ይህንን አዲሱን ማቀፍ መጠቀም እንፈልጋለን። ነገር ግን ይህን የምንጠቀመው አጠቃላይ የኢትዮጵያ የእርግ ጠቅም ካለም አቀፍ የሆነ ገበያው እንዳስፈላጊነቱ ተጨማሪ ሀብት ማሰባሰብ ይገባል። ማሰባሰብ የሚያስችለን መልኩ መጠቀም የሚለውን ነው። ሰጠን ያው ዛሬ እንዳየው ትላንትም ገበያው ተረጋግጧል። ተረጋግቷል ግን ለኢትዮጵያ እንደ ትልቅ ድል ነው የምናየው። ተሳቶልን በትልቁ ሳቸውን ማድረግ ከቻልን ተጨማሪ ሀብት አገኘን ማለት ነው፣ ኢንቨስት ለማድረግ ኢኮኖሚ ላይ። ባለፈው ሳምንት የኢትዮጵያ የሚኒስትሮች ምክር ቤት ባካሄደው ዘጠና አምስተኛ መደበኛ ስብሰባ ከዓመታት በፊት ተጀምረው በነበሩት አብዛኞቹ ሜጋ ፕሮጀክቶች ስም ከአገር ውስጥና ከውጭ ሀገር በብድር የተወሰዱትን ገንዘብ የፕሮጀክቶቹ ባለቤት የሆኑት የመንግስት ድርጅቶች መክፈል አልቻሉም የሚል መግለጫ አውጥቶ ነበር። ምክር ቤቱ በመግለጫው ይህ አገሪቱ ለገጠማት የኢኮኖሚ ስብራት አንድ ክፍል መሆኑን ጠቅሶ የዕዳ ጫናቸውን ለማቃለል ተወያይቶ የውሳኔ ሀሳቦችን ማስቀመጡን ገልጿል። ስለ ውሳኔዎቹ ምንነት እንዲነግሩን የጠየቅናቸው የኢትዮጵያ ገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ የሚቀጥለውን ማብራሪያ ሰጥተውናል። ሶሽ ምክር ቤት ምንድን ነው የወሰነው? አንደኛ ይሄ የልማት ድርጅቶች ወይ ድርጅቶች ጫና ማቃለል እንዲቻል ሶስት አንኳር አንኳር ውሳኔዎችን ይስማሉ። በምን ጥቃቅ ውሳኔዎችን አንዱ ግን ዋና ዋና ከትግል አድማጮ የሚጠፋው አንዱ ይሄ የተቀማቸው ዕዳ የተቋማቱን ባላንስ ሺት ባየ መልኩ የተወሰነው ተቋማቱ አሰራራቸውን አስተካክለው እየከፈሉ የሚቀጥሉ የተወሰነውን ግን ከተቋማቱ አቅም በላይ ሆነውን ግን ሌላ የተለየ ቬሂክል አቋቁሞ መንግስት፣ በዛ በኩል ማን የሚደረግ ወደ ገንዘብ ሚኒስቴር ከተቋማቱ ሂሳብ ላይ ተነስቶ ወደዚህ ተቋም እንዲዞር አድርጓል ማለት ነው። ይሄ ማለት ለምሳሌ የኢትዮ ኢንጂነሪንግ ብታነሳ ወይም የኢትዮጵያ ኮርፖሬሽን ብታነሳ ወይም የኢትዮጵያ መብራት ብታነሳ በጣም የተሻለ ባላንስ ሺት ኖራቸው ማለት ነው። ሰርቲፊኬቱ ያለባቸው ሁኔታው ወደዚህ ስለዞረ ተቋማቱ አሁን የዕዳ ጫና ያለባቸው ተቋማት ሳይሆኑ ባላት ያላቸው ተጨማሪ ፕሮጀክት መስራት የሚችሉ አዋጭ የሆነ ፕሮጀክት ሀሳብ ካለ ከሀገር ውስጥም ከውጭም መበደር የሚያስችል የተሻለ ሰራዊ ተቋማት ሆነዋል። ሁለተኛው የውሳኔ አካል እነዚህ ተቋማት በጣም ጥልቅ የማሻሻያ ስራ ውስጥ የሚገቡ ነው የወሰነው። ለእያንዳንዱ ተቋም ገንዘብ ሚኒስቴር የሚያወጣው ኬፒአይ መስፈርት ይወጣላቸዋል። ተቋማቱ የተለያዩ የማሻሻያ ስራዎችን የሚሰሩ ሆነ በየዓመቱ የሚሰጣቸውም ማሻሻያ ይሰራሉ። ለምሳሌ አንዳንዶቹ ተጨማሪ ትርፋማ መሆን አለባቸው። አንዳንዶቹ አዳዲስ የቢዝነስ አሰራር ኢንትሮዲስ ማድረግ አለባቸው ኳር ኩባንያ ለምሳሌ የጀመራቸውን ፕሮጀክቶች መጨረስ፣ ወደ ግል ለሚዞሩ ወደ ግል ለማዞር የኢትዮጵያ መብራት ኃይል አስፈላጊ የሆኑ የአሰራር ማሻሻያዎችን ማድረግ፣ ኮርፖሬት ገቨርናንሱ ማሻሻል ሚታስሉ መፈጠን ያለባቸውን ኬፒአይ አስቀምጦላቸዋል። ሶስተኛ ውሳኔ የሚቋቋሙ አዲሱ ተቋም የተቋማቱን እዳ መውሰድ ብቻ ሳይሆን የተሻለ ዋጋ ሊያወጡ የሚችሉ የተቋማቱ ሀብቶች ካሉ ውጤታማ በሆነ ስራ ላይ መዋል ንድችል ሚገስጥ ነበል አላስነስቶታል ማለት ነው። በጥቅሉ ተነሳው። ድርጅቶቹ ስላለባቸው የአገር ውስጥና የውጭ ሀገር ዕዳ ተጠይቀውም የሚከተለውን ምላሽ ሰጥተዋል። ተቋማቱ ያለባቸውና ጠቃላይ እዳው የዳ ሰነድ ስለምናወጣ ዝርዝሮ የታወቀ ነው። ግን ለአድማጩ ግልጽ እንዲሆን በመቶኛ ብታስቀምጠው፣ ለምሳሌ አጠቃላይ ኢትዮጵያ ያለባት እዳ የኢትዮጵያን አጠቃላይ ሀገራዊ ገቢ ስልሳ በመቶ አይሆንም። በነገራችን ላይ ገበያውንም ትንሽ ያስገረመው ዩሮቦንዱን ኢትዮጵያ በጣም ትልቅ መበደር አቅም ያላት ነች፣ ለምንድን ነው ይህንን ኮመን ፍሬምወርክ መረጠችው ብለው ግራ አልጠበቁም። ጉዞዎቹም ነትሽ ተራቂዎቹ የጂዲፒያቸውን መቶ ሀያ መቶ ሰላሳ ፐርሰንት የደረሱ አሉ። ዛምቢያ እነጋና ብታይ እና የኢትዮጵያ ከአቅሙ አንጻር ዕዳዋ ትንሽ ነው ግን ያ በጣም ስትሪንጀንት የሆነ የማክሮ ማኝነት የሚሮ ስለምንፈልግ በተለይ የውጭ ንግዱ ባልጨመርበት ሁኔታ እዳጫ ነው እና የውጭ ንግድ ያላቸው ንጽጥር አሁንም አሳሳቢ ነው። በዚህ ምክንያት ነው ባለፉት አመታት አለም አቀፋዊ ገንዘብ ተቋም ኢትዮጵያን ከፍተኛ እዳ ያለባቸው ብሎ ያስቀመጠው እንጂ ከሀገራዊ ድርሻ አንጻር እዳችን አሁንም አነስተኛ ነው። ከመክፈል አቅም አንጻር ነው፣ ከኤክስፖርት አንጻር አገናኝቶ ነው። ከፍተኛ እዳ ያለባቸው ሀገር የሚለው ያስቀመጡ አምስት መቶ ሰባ ያለው ምንድን ነው? የመንግስት የልማት ድርጅቶች አሁን ካለባቸው አጠቃላይ እዳ ውስጥ በራሳቸው ምን ኢሚዲየትሊ መክፈል የማይችሉትን ነው የለየ ነው። በጥቅሉ ወደ ሁለት መቶ ሀምሳ ቢሊዮን አካባቢ የሚኖር ተቋማቱ ራሳቸው ይከፍላሉ። ሎቶ ሰባውን ግን አሁን ባላቸው አቅም አሁን ይክፍሉ ካለን መክፈል ስለማይችሉ በአንድ በኩል የባንኩ በተለይ የልማት ባንክ የኢትዮጵያ ንግድ ባንክን ትልቅ አጣጥሚች ይከታሉ። በሌላ በኩል ደግሞ ከውጭ የተበደርነው ነው እዳ በአግባቡ እንዳንከፍል ና የኢትዮጵያ ኦቨሮል ዳይሬቲንግ ጉዳት ውስጥ እንዲገባ ያደርጋሉ። በዚህ ምክንያት ካለች ወጣ ውስጥ እንዲህ ዋና ዋናዎቹ ተቋማት የኢትዮጵያ መብራት ሀይል የኢትዮጵያ ባቡር ኮርፖሬሽን፣ የድሮ ሜቴክ አሁን ኢትዮ ኢንጂኒሪንግ የሚባለው እና የኢትዮጵያ ስኳር ድርጅት ናቸው። ወደ አንበሳ ድርሻ የሚይዙት ሚይዙት ዋናው ትልቁ የኢትዮጵያ መማካ ለው ስንልክ እነዚህ ተቋማት ውስጥ አምስት መቶ ሰብሀውን ቀጥታ አዲስ ተቋቋመው ለአምራኮ የተባለው ድርጅት አዙረነዋል። ማለት ነው ነው የካውንስል የኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ